ትምህርት 35 አንድ። እግዚአብሔር ለሙሴ አስርቱን ትእዛዛት በሰጠበት ጊዜ ሙሴ አንድ ነገር እንዲሰራለት አዞ ነበር። ሙሴ እንዲሰራለት እግዚአብሔር ያዘዘው ነገር ምንድን ነው? ሀ እግዚአብሔር ሙሴን የመገናኛ ድንኳን እንዲሰራለት አዘዘው። ሁለት። እግዚአብሔር የሚኖርበት ቤት ያስፈልገዋል? ሀ አያስፈልገውም። 3 እግዚአብሔር የሚኖርበት ቤት የማያስፈልገው ለምንድን ነው? አ ምክንያቱም እግዚአብሔር መንፈስ ስለሆነ ነው። ለ ምክንያቱም እግዚአብሔር ሁል ጊዜ በሁሉም ቦታ ስለሚገኝ ነው። አራት እግዚአብሔር ከእስራኤላውያን ጋር የገባው ቃል ኪዳን ምን ነበር? አ እስራኤላውያን ትእዛዛቱን ሁሉ የሚጠብቁ ከሆነ እንደሚባርካቸው፣ ትእዛዛቱን ሁሉ የማይጠብቁ ከሆነ እንደሚቀጣቸው። አምስት እስራኤላውያን የእግዚአብሔርን ትእዛዝ ሁሉ መጠበቅ ችለዋል? ሀ አልቻሉም! ስድስት እስራኤላውያን ትእዛዛቱን ሁሉ መጠበቅ እንደማይችሉ እግዚአብሔር ያውቅ ነበር? ሀ አዎን። ሰባት ከትእዛዛቱ አንዷን እንኳን ለሚጥሱ የእግዚአብሔር ቅጣት ምንድን ነው? ሀ ሞት በዘላለማዊው የእሳት ባህር ውስጥ መጣል ነው። ስምንት እግዚአብሔር ለእስራኤላውያን ያዘጋጀላቸው የማምለጫ መንገድ ምን ነበር? ሀ እስራኤላውያን ኀጢአት በመሥራት ከእግዚአብሔር ሕግጋት አንዷን በሚጥሱበት ጊዜ ሁሉ ወደ መገናኛው ድንኳን ሄደው የእንስሳት ደም ያቀርባሉ። ዘጠኝ እግዚአብሔር የእንስሳትን ደም በሚያቀርብበት ጊዜ ምን ያደርጋል? ሀ እግዚአብሔር የእንስሳትን ደም በሚያቀርብበት ጊዜ ለኀጢአት የተሻለ ዋጋ እስኪከፈል ድረስ እስራኤላውያንን ከመቅጣት ይታቀባል። አስር እግዚአብሔር ሙሴና እስራኤላውያን ድንኳን እንዲሰሩለት የፈለገው እንዴት ነበር? ሀ ልክ እግዚአብሔር ባዘዘው መሠረት። አስራ አንድ እግዚአብሔር ሙሴ በመገናኛው ድንኳን ውስጥ እንዲሠራ ያዘዛቸው ሁለት ክፍሎች ምንና ምን ይባሉ ነበር? ሀ ቅድስትና ቅድስተ ቅዱሳን ይባሉ ነበር። አስራ ሁለት እግዚአብሔር ሙሴ ሰርቶ በቅድስተ ቅዱሳኑ ውስጥ እንዲያስቀምጥለት ያዘዘው ልዩ ሳጥን ምን ነበር? ሀ የቃል ኪዳኑ ታቦት 13 ቅድስትን እና ቅድስተ ቅዱሳን የሚለየው መጋረጃ ምንን የሚያመለክት ነበር? ሀ መጋረጃው እስራኤላውያን በኀጢአታቸው ምክንያት ከእግዚአብሔር መለየታቸውን ያስተምር ነበር። 14 እግዚአብሔር እስራኤላውያን ለመሥዋዕት በሚያቀርቡበት እንስሳ ራስ ላይ እጃቸውን እንዲጭኑ ያዘዘው ለምን ነበር? ሀ እስራኤላዊው ለመሥዋዕት በሚያቀርበው እንስሳ ራስ ላይ እጁን የሚጭነው በእግዚአብሔር ላይ ኀጢአት መሥራቱን እና ሞት የሚገባው መሆኑን ለመግለጽ፣ እግዚአብሔር ግን የሰውየውን ሞት ሳይሆን የእንስሳውን ሞት እንዲቀበል ነበር። 15 የእንስሳት ደም የእስራኤላውያንን የኀጢአት ዋጋ መክፈል ይችላል? ሀ አይችልም። 16 ካልቻለ እግዚአብሔር ለምን ነበር እስራኤላውያን ስለ ኀጢአታቸው እንስሳትን እንዲሰው የጠየቃቸው? ሀ እግዚአብሔር ለእስራኤላውያን የኀጢአት ቅጣት ሞት መሆኑን ሊያስተምራቸው ስለፈለገ ነው። 17 እግዚአብሔር የእንስሳትን ደም በሚያይበት ጊዜ ምን ያደርግ ነበር? ሀ እግዚአብሔር የእንስሳትን ደም በሚያይበት ጊዜ ፍጹም የሆነ የሆነ የደም መሥዋዕት እስከሚቀርብበት ጊዜ ድረስ እስራኤላውያንን ከመቅጣት ይታቀብ ነበር። ዐሥራ ስምንት አሮን ወደ ቅድስተ ቅዱሳኑ እንዲገባ እግዚአብሔር የመረጠበት ቀን ሲደርስ ምን ይዞ እንዲገባ አዘዘው? ሀ እግዚአብሔር አሮን ወደ ቅድስተ ቅዱሳን በሚገባበት ጊዜ የእንስሳ ደም ይዞ እንዲገባ አዘዘው። ዐሥራ ዘጠኝ እግዚአብሔር ያዘዘውን አሮን ካደረገና በክዳን ታቦት የስረት መክደኛ ላይ ደም ከረጨ እግዚአብሔር ምን ያደርጋል? ሀ እግዚአብሔር የተሻለ የኀጢአት መሥዋዕት እስኪቀርብ ድረስ ለተጨማሪ የአንድ ዓመት እስራኤላውያንን ከመቅጣት ይታቀባል። ሙሴ በሲና ተራራ ላይ ከእግዚአብሔር ጋር በመነጋገር ላይ ሳለ እስራኤላውያን በተራራው ግርጌ ምን ያደርጉ ነበር? ዘጸአት ሰላሳ ሁለት አንድ እስከ ስድስት አንድ ሕዝቡም ሙሴ ከተራራው ላይ ሳይወርድ ብዙ እንደቆየ ባዩ ጊዜ ወደ አሮን ተሰብስበው ናና በፊታችን የሚሄዱ አማልክት ስራልን ያ ከግብጽ ያወጣን ሙሴ ምን እንዳገኘው አናውቅም አሉት። ሁለት አሮንም ምስቶቻችሁን የወንድና የሴት ልጆቻችሁን የጆሮ ወርቅ አውልቃችሁ ወደ እኔ አምጡ ብሎ መለሰላቸው። ሦስት ሕዝቡም ሁሉ የጆሮ ወርቃቸውን አውልቀው ወደ አሮን አመጡ። አራት እርሱም የሰጡትን ወስዶ በመቅረጽ በጥጃ ምስል ጣዖት አድርጎ ሰራው። ከዚያም እነርሱ እስራኤል ሆይ ከግብፅ ያወጡህ አማልክት እነዚህ ናቸው አሉ። አምስት አሮን ይህን ባየ ጊዜ በወርቅ ጥጃው ፊት ለፊት መሠዊያ ሠርቶ ነገ ለእግዚአብሔር በዓል ይሆናል ብሎ አወጀ። ስድስት በማግሥቱ ሕዝቡ በማለዳ ተነሥቶ የሚቃጠል መሥዋዕት ሰዉ! የህብረት መሥዋዕት አቀረቡ። ከዚህም በኋላ ይበሉና ይጠጡ ዘንድ ተቀመጡ፣ ሊዘፍኑም ተነሱ። እስራኤላውያን በተራራው ግርጌ ምን ያደርጉ ነበር? እስራኤላውያን ከወርቅ ጥጃ ሠርተው ያመልኩ ነበር። እግዚአብሔር ለእስራኤላውያን የሰጠው የመጀመሪያው ትእዛዝ ምን ነበር? የሰው ሁሉ አምላክ መሆን ያለበት እግዚአብሔር ብቻ ነው የሚል ነበር። እስራኤላውያን ከእግዚአብሔር ያስቀደሙት ነገር ነበራቸው? አዎን። እግዚአብሔር ለእስራኤላውያን የሰጣቸው ሁለተኛው ትዕዛዝ ምን ነበር? ማንም ሰው ማንኛውም ምስል መስራትም ሆነ ማምለክ የለበትም የሚል ነበር። እስራኤላውያን ምስል ሰርተው አምልከዋል? አዎን። ከጥቂት ቀናት በፊት እስራኤላውያን እግዚአብሔር ያዘዘን ትዕዛዝ ሁሉ እንጠብቃለን ብለው ነበር። አሁን ግን እስራኤላውያን እግዚአብሔር የሰጣቸውን ሁለቱን ትዕዛዛት እየተላለፉ ነው። እስራኤላውያን እግዚአብሔር በፈርዖንና በግብፃውያን ላይ ያመጣቸውን አስር መቅሰፍቶች አይተው ነበር። እስራኤላውያን እግዚአብሔር ቀይ ባሕርን ከፍሎ በባህሩ መካከል እንዳሻገራቸው አይተው ነበር። እስራኤላውያን እግዚአብሔር ፈርዖንንና ሰራዊቱን በቀይ ባሕር ውስጥ እንዳሰጠማቸው አይተው ነበር። እስራኤላውያን እግዚአብሔር ድርጭትና መና ከሰማይ እንደላከላቸው አይተው ነበር። እስራኤላውያን እግዚአብሔር ከአለት ውሃ እንደ ሰጣቸው አይተው ነበር። አሁን እስራኤላውያን ከግብፅ ያወጣን ይህ የወርቅ ጥጃ ምስል ነው በማለት የወርቁን ጥጃ ምስል ያመልኩ ነበር። እስራኤላውያን የወርቁን ጥጃ ምስል ያመለኩ እንደሆነ እግዚአብሔር አውቋል። ዘጸአት ሰላሳ ሁለት ከዚያም እግዚአብሔር ሙሴን ከግብጽ ያወጣሃቸው ሕዝብህ ስተዋልና ውረድ አለው። ካዘዝኋቸው ፈቀቅ ለማለት ፈጣኖች ሆኑ። ለራሳቸውም በጥጃ ምስል የተቀረጸ ጣዖትን ሰሩ። ስምንት ለእርሱም ሰገዱለት፣ ሰውለትም። እንዲሁም እስራኤል ሆይ ከግብጽ ምድር ያወጡ አማልክትህ እነዚህ ናቸው አሉ። እስራኤላውያን የወርቅ ጥጃ እያመለኩ እንደ እንደነበር እግዚአብሔር አውቋል። አሁን እግዚአብሔር እስራኤላውያን የወርቅ ጥጃ ሲያመልኩ ተመልክቷል። እግዚአብሔር ሁሉንም ነገር ያያል። እግዚአብሔር አዳምና ሔዋን እንዳይበሉ ካዘዛቸው ፍሬ ሲበሉ ተመልክቷል። እግዚአብሔር ቃየን አቤል ሲገለው ተመልክቷል። እግዚአብሔር የሰዶምና የገሞራን ሰዎች ኀጢአት ተመልክቷል። እግዚአብሔር የዮሴፍ ወንድሞች ዮሴፍን ለባርነት ወደ ግብፅ ሲሸጡት ተመልክቷል። እግዚአብሔር ኀጢአትን ሁሉ ያያል፣ ኀጢአትን ሁሉ ይጠላል። እግዚአብሔር በእስራኤላውያን ላይ ተቆጥቶ ነበር። ዘጸአት 32 ከ9 እስከ 10 ዘጠኝ እግዚአብሔርም ሙሴን እንዲህ አለው እነዚህን ሕዝብ አይቻለሁና አንገተ ደንዳናዎችም ናቸው። አስር አሁንም በእርሱ ላይ ቁጣዬ እንዲነድና እንዳጠፋቸው ተወኝ፣ ከዚያም አንተን ለታላቅ ሕዝብ አደርጋለሁ እግዚአብሔር በእስራኤላውያን ላይ በጣም ተቆጣ። እግዚአብሔር በእስራኤላውያን ላይ እጅግ ስለ ተቆጣ ሊያጠፋቸው ፈለገ። ሙሴ የእግዚአብሔርን ምን አለው? ዘጸአት 32 ከ11 እስከ 14 11 ነገር ግን ሙሴ የአምላኩን የእግዚአብሔርን ቸርነት ፈለገ እንዲህም አለ እግዚአብሔር ሆይ በታላቅ ስልጣንህና በኃያል ክንድህ ከግብጽ ባወጣኸው ህዝብህ ላይ ቁጣህ ለምን ይነዳል ግብፃውያን በተራሮቹ ላይ ሊገላቸው ከግብፅ ምድር ሊያጠፋቸው ስለ ፈለገ ነው ያወጣቸው ለምን ይበሉ። ከገጸ ምድር ሊያጠፋቸው ስለ ፈለገ ነው ያወጣቸው ለምን ይበሉ። ከክፉ ቁጣ ተመለስ፣ ታገስ፣ በሕዝብም ላይ ጥፋት አታምጣ። ዐሥራ ሦስት ለባሪያዎቼ ለአብርሃም ለይስቅና ለእስራኤል ዘርህን እንደ ሰማይ ከዋክብት አበዛለሁ ለዘርህ ተስፋ አድርጌ የሰጠኋቸውን ይህችን ምድር ሁሉ እሰጣቸዋለሁ፣ ለዘላለምም ርስታቸው ትሆናለች በማለት በራስህ የማልኸውን አስታውስ። ዐሥራ አራት እዚያም እግዚአብሔር ታገሰ፣ በሕዝቡም ላይ አመጣባቸዋለሁ ያለውን ጥፋት አላመጣባቸው። እግዚአብሔር እስራኤላውያንን በሙሉ ያላጠፋቸው ለምን ነበር? ምክንያቱም ሙሴ እግዚአብሔር እስራኤላውያን እንዳያጠፋቸው ስለ ጸለየ ነው። ሙሴ እግዚአብሔር እስራኤላውያንን እንዳያጠፋቸው ለማድረግ ምን አለ? ሙሴ እግዚአብሔር እስራኤላውያንን ካጠፋ ግብፃውያን እግዚአብሔር እስራኤላውያንን ከግብፅ ያወጣቸው ልገላቸው ነው ይላሉ አለ። ሙሴ እግዚአብሔር ለአብርሃም ለይስሐቅ፣ እና ለያዕቆብ ዘራችሁን አበዛለሁ፣ ታላቅ ሕዝብ አደርጋቸዋለሁ ብሎ የገባውን ቃል እንዲጠብቅ ለመነ። ሙሴ ወደ እግዚአብሔር ስለ ጸለየ እግዚአብሔር እስራኤላውያንን አላጠፋቸውም። እዚያም ሙሴ ከተራራው ጫፍ ወደ ታች ወረደ። ሙሴ ከሲና ተራራ ግርጌ እንደደረሰ ምን አደረገ? ዘጸአት 32 ከ15 እስከ 19። 15 ሙሴም ሁለቱን የምስክር ጽላቶች በእጆቹ ይዞ ከተራራው ወረደ። ጽላቶቹም ከፊትና ከኋላ በሁለት ወገን ተጽፎባቸው ነበር። 16 ጽላቶቹ የእግዚአብሔር ሥራ ነበሩ። በጽላቶቹ ላይ የተቀረጸው ጽሕፈትም የእግዚአብሔር ጽሕፈት ነበር። አስራ ሰባት ኢያሱ የሕዝቡን የጩኸት ድምፅ በሰማ ጊዜ ሙሴን፣ በሰፈሩ ውስጥ የጦርነት ድምፅ አለ አለው። አስራ ስምንት ሙሴም የድል ድምፅ አይደለም፣ የሽንፈትም ድምፅ አይደለም፣ የሚሰማው የዘፈን ድምፅ ነው ብሎ መለሰለት። አስራ ዘጠኝ ሙሴ ወደ ሰፈሩ ደርሶ ጥጃውንና ጭፈራውን ባየ ጊዜ ቁጣው ነደደ። ጽላቶቹን ከእጁ በመወርወር ከተራራው ግርጌ ሰባበራቸው። ሙሴ በእስራኤላውያን ላይ በጣም ስለ ተናደደ የእግዚአብሔር ትእዛዝ የተጻፈባቸውን ሁለቱን የምስክር ጽላቶች ወርውሮ ሰባበራቸው። ቀጥሎስ ሙሴ ምን አደረገ? ዘጸአት ሰላሳ ሁለት ቁጥር ሀያ የሠሩትን ጥጃ ወስዶ በእሳት አቃጠለው። ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይ በተነው እስራኤላውያንም እንዲጠጡት አደረገ። ሙሴ የወርቁን ጥጃ ሰባበረው፣ ወርቁን ወደ ዱቄትነት ለወጠው፣ በውሃም ላይ በተነውና እስራኤላውያን እንዲጠጡት አስገደዳቸው። ሙሴ ከእግዚአብሔር የተቀበለውን ሁለቱ የምስክር ጽላቶች ስለ ሰባበራቸው እግዚአብሔር ሙሴን ምን አድርግ አለው? ዘጸአት ሠላሳ አራት ከአንድ እስከ ሁለት አንድ እግዚአብሔር ሙሴን አለው እንደ መጀመሪያዎቹ ያሉ ሁለት የድንጋይ ጽላቶች ጥረብ። እኔም አንተ በሰበርካቸው በመጀመሪያዎቹ ጽላቶች ላይ የነበሩትን ቃሎች እጽፍባቸዋለሁ። ሁለት በማለዳ ተዘጋጅቶ ወደ ሲና ተራራ ውጣ፣ በዚያ በተራራው ጫፍ ላይ በፊቴ ቁም። እግዚአብሔር ሙሴ ሌሎች ሁለት የድንጋይ ጽላቶች ጠርቦ በድጋሚ አስርቱን ትእዛዛት እንድጽፍባቸው ወደ ተራራው እንዲያመጣቸው ነገረው። በሲና ተራራ ላይ እግዚአብሔር በድጋሚ አስርቱን ትእዛዛት በአዳዲሶቹ ጽላቶች ላይ ጻፈ። እግዚአብሔር ሙሴን እስራኤላውያን የመገናኛ ድንኳን ይስሩልኝ ብሎ የነገረውን ታስታውሳላችሁ። ከጥቂት ጊዜ በኋላ እስራኤላውያን ልክ እግዚአብሔር ሙሴን ባዘዘው መሠረት ድንኳን ሰሩ። ዘጸአት ሰላሳ ዘጠኝ አርባ ሁለት እስከ አርባ ሶስት እና አርባ አስራ ሰባት አርባ ሁለት እስራኤላውያን ልክ እግዚአብሔር ሙሴን እንዳዘዘው ስራውን ሁሉ አከናወኑ። አርባ ሦስት ሙሴ ስራውን አየ፣ ልክ እግዚአብሔር እንዳዘዘው መሥራታቸውንም ተከትተ መለከተ፣ ስለዚህ ባረካቸው። አሥራ ሰባት እንዲሁም በሁለተኛው ዓመት የመጀመሪያው ወር በገባ በመጀመሪያው ቀን የማደሪያው ድንኳን ተተከለ እስራኤላውያን ልክ እግዚአብሔር ባዘዘው መሠረት የማደሪያውን ድንኳን ስለ ሠሩ የእግዚአብሔር ክብር ወደ ድንኳኑ ገባ ዘጸአት አርባ ከሰላሳ አራት እስከ ሰላሳ አምስት ሰላሳ አራት ከዚያም ደመናው የመገናኛውን ድንኳን ሸፈነ የእግዚአብሔርም ክብር ማደሪያውን ሞላ ሰላሳ አምስት ደመናው በላዩ ላይ ስለነበረ እና የእግዚአብሔርም ክብር ማደሪያውን ስለሞላው ሙሴ ወደ መገናኛው ድንኳን መግባት አልቻለም እስራኤላውያን ልክ እግዚአብሔር ባዘዛቸው መሠረት የማደሪያውን ድንኳን ባይሠሩ ኖሮ የእግዚአብሔር ክብር በድንኳኑ ውስጥ ይገባ ነበር? አይገባም። እስራኤላውያን ልክ እግዚአብሔር ባዘዛቸው መሠረት የማደሪያውን ድንኳን ስለሠሩት የእግዚአብሔር ክብር ድንኳኑን ሞላው። እስራኤላውያን በራሳቸው መንገድ ወደ እግዚአብሔር መቅረብ ችለዋል? አልቻሉም። እስራኤላውያን ወደ እግዚአብሔር ለመቅረብ የሚችሉበት ብቸኛው መንገድ ምን ነበር? የእግዚአብሔር መንገድ። የእግዚአብሔርን መንገድ እንዴት ማወቅ እንችላለን? በእግዚአብሔር መጽሐፍ፣ በመጽሐፍ ቅዱስ አማካኝነት።